ሳይንስና ህብረተሰብ ጤና ይስጥልኝ አድማጮች እንደምን ሰንብታችኋል የሰው ልጅ ከምድር አልፎ በህዋ ላይ እጅግ ርቀው የሚገኙ ፕላኔቶችን ሲያስስ ዘመናት ተቆጥሯል የሥነ ፈለክና ጠፈር ጠበብት የጨረቃን ድንጋይ ከስክሰው ወደ ማርስ ማማተር ከጀመሩም ሰነባብቷል በሚሊዮኖች የሚቆጠሩ ከዋክብት የተሰባሰቡባቸው ፀሐያዊ ጭፍሮች ወይም ጋላክሲዎች ላይ ማተኮር ከጀመሩ ደግሞ ምዕተ ዓመታት ተቆጥሯል። ጠበብቱ አንድ ቀን የሰው ልጅን ከምድር ውጭ በሌሎች ፕላኔቶች ላይ ማኖር ሳይቻል አይቀርም በሚል መላምትም ነው ለዘመናት መማሰ ናቸው። ከሰሞኑ ታዲያ አንድ ከምድር ጋር ተመሳሳይ እንደሆነች የተነገረላት ፕላኔት መገኘቷ ይፋ ሆኗል። በዚች ፕላኔት ውስጥ ለህይወት እጅግ አስፈላጊው ውሃ እንደሚገኝም ሳይንቲስቱ ተናግሯል። ኬፕለር 452 ቢ የመሬት ዘመድ አዲሷ ፕላኔት የዛሬው የሳይንስና ኅብረተሰብ ትኩረት ነው። አብራችሁን ቆዩ። እንደ ስነ ፈለክና ጠፈር ተመራማሪዎች ከሆነ ምድር ከምትገኝበት ፀሐያዊ ጭፍሮች ወይም ጋላክሲ ውጪ ሰሞኑን ሳይንቲስቶች ኬፕለር 452 ቢ የተባለች ከምድር ጋር የምትመሳሰል ፕላኔት ማግኘታቸውን ይፋ አድርጓል። አዲሷ ፕላኔት የተገኘችው ፀሐያዊ ጭፍሮቹ በፈጠሩት ቅርጽ የተነሳ ዳክ የሚል ስያሜ በተሰጠው የክዋክብት ስብስብ መካከል ነው። ይህች አዲስ ፕላኔት የተገኘችው ህዋ ላይ በሚሽከረከር የሩቁን አጉልቶ በሚያሳይ ልዩ ግዙፍ መነጽር ወይም ቴሌስኮፕ አማካኝነት ነው። ፕላኔቷ ከምንኖርባት ምድር ጋር ዝምድናዋ ልክ እንደ የአክስት ልጅ አይነት ነው ተብሏል። ኬፕለር 452 ቢ ለህይወት ተስማሚ ናት ሲሉ የጠፈር ተመራማሪዎች መግለጫ ሰጥቷል። ወደ ህዋ የተላከችውና ኬፕለር 452 ቢ የተሰኘውን ፕላኔት ያገኘችው ኬፕለር ቴሌስኮፕ ተልዕኮ ዋና አስተናባሪ ጆን ግሩንስፌልድ አዲሷ ፕላኔት ከምድር ጋር እንደምትቀራረብ ይፋ አድርጓል። ዛሬ ይፋ የምናደርገው ምድራችን ከምትገኝበት ፀሐያዊ ጭፍሮች ወይም ጋላክሲ ውጪ በሌላ ፀሐያዊ ጭፍሮች ውስጥ የምትገኝ ዝምድናዋ የምድር የአክስት ልጅ ሊባል የሚችል አዲስ ፕላኔት ማግኘታችንን ነው። ይህ ግኝት እስካሁን ባለን መረጃ የተመሰረተ ነው። እስካሁን የሚለው ላይ ሆን ብዬ ነው ያተኮርኩት። ምክንያቱም በኬፕለር የተሰበሰበው መረጃ እጅግ የዳበረ ከመሆኑ ባሻገር የሳይንሱ ማህበረሰብ ይህን መረጃ በመተንተን ወደፊት በርካታ ግኝቶች ላይ መድረስ ይችላል። ሆኖም ግን ዛሬ ይፋ ማድረግ የምንሻው እስካሁን ባለን መረጃ መሰረት ከምድር ጋር ተቀራራቢነት ያላት መንታ ፕላኔት ማግኘታችንን ነው። የኬፕለር 452 ቢ ውጭያዊ አካል ምናባዊ ገጽታ ምንነት ገና ሙሉ ለሙሉ አልተብራራም። ሆኖም ጠቢባኑ ብርሃንን በመተንተን ፕላኔቷ ምናልባትም ከእሳተ ገሞራ የተገኘ አለታማ ቋጥኞች ሳይኖራት አይቀርም ብሏል። የኬፕለርን ገጽታ በቦታው ተገኝቶ ለማጥናት እጅግ አዳጋችና በአሁኑ ወቅት የማይሞክር ያደረገው ፕላኔቷ የምትገኝበት ርቀት ነው። ኢትዮጵያዊው የሥነ ፈለክና ጠፈር ተመራማሪ አቶ ጌታቸው መኮንን ደቡብ አፍሪቃ ኖርት ዌስት ዩኒቨርሲቲ ውስጥ ፊዚክስ ያስተምራሉ። የሰው ልጅ አሁን በእጁ የሚገኘውን ስነ ቴክኒክ ተጠቅሞ ኬፕለር 452 ቢ ፕላኔት ጋር ለመድረስ 26 ሚሊዮን ዓመት ይፈጅበታል ብሏል። እንደው አጭር የሆነ ነገር ለመን- ለመናገር እንግዲህ ኬፕለር 452 ቢ ስድስተኛዋ ናት። መሬትን ይመስላሉ ተብለው ከተገኙት ፕላኔቶች ውስጥ ስድስተኛዋ ናት። ኬፕለር አራት ሀምሳ ሁለት ቢ ማለት ነው። እና እንግዲህ ከመሬት አንድ ሺህ አራት መቶ የላይትየር ነው ርቀትዋ። ለምሳሌ አንድ ላይትየር የሚባለው ዘጠኝ ነጥብ አራት ስድስት ሲባዛ አስር ዘ ፓወር ኦፍ አስራ አምስት ሜትር ነው፣ ወይንም ደግሞ ስድስት ሚሊዮን ሚሊዮን ማይል ነው። በጣም እጅግ እጅግ በጣም ትልቅ ቁጥር ነው። ኬፕለር ጋር ለመድረስ እንግዲህ የአሁን ባለን ቴክኖሎጂ እንኳ ብንወስድ እስከ ሀያ ስድስት ሚሊዮን ዓመት ይፈጅብናል ማለት ነው። በብርሃን ፍጥነት አንድ ሰው በብርሃን ፍጥነት እንኳ መጓዝ ቢፈልግ እስከ ሶስት ሺህ ዓመት ድረስ ይፈጅበታል እዛ ለመድረስ በሰዓት 138000 ኪሎ ሜትር መክነፍ በሚችለው በአሜሪካ የጠፈር ምርምር ተቋም ናሳ ፈጣኑ እናት መንኮራኩር የሚደረግ ጉዞ እንኳን ኬፕለር 452 ቢጋር ለመድረስ የአስራ አንድ ሚሊዮን ዓመትን ያስጠብቃል ተብሏል። ብዙ ጊዜ ሁሉም የምንመለከታቸው አካላት በሙሉ በጣም ሩቅ ስለሆነ በላይት ይር ነው የምንለካው። እንግዲህ ከርቀቱ የተነሳ ሂደን መመልከት አንችልም፣ ግን ምንድን ነው የሚመጣውን ብርሃን ብቻ ነው አናላይዝ በማድረግ ነው የሚታወቀው እንጂ ኤግዛክትሊ ተሂዶ ይሄ እንደዚህ ነው እንደዚህ ነው አይባልም። ግን ከኮከቦች የሚመጣውን ብርሃን ብቻ በመሰብሰብ እና አናላይዝ በማድረግ ነው መሬትን ይመስላል የሚባለው ማለት ነው። ከባቢ አየር የራሱ የሆነ ተጽዕኖ አለው። ደመና የራሱ የሆነ ተጽዕኖ አለው። ስለዚህ በምንመለከትበት ጊዜ ምንም አይነት ተጽዕኖ ሊኖርብን አይገባም። አንድን ታርጌት እንደ ታርጌት አድርገን ስንመለከት በምንም አይነት ተጽዕኖ ሊኖርን አይገባም ነው ፣ ስለዚህ ያንን ተጽዕኖ ለማስቀረት ወይም ደግሞ የከባቢ አየርን ተጽዕኖ ለማጥፋት ስለተፈለገ ኬፕለር የሚባል ቴሌስኮፕ ስፔስ ቴሌስኮፕ ወደ ስፔስ ተልከዋል ማለት ነው። ኬፕለር ዋና አላማው ምንድን ነው? መሬትን የሚመስሉ አካላትን መፈለግ ነው። እና የሚጠቀመው ዘዴ ደግሞ ትራንዚት ሜትድ ይባላል። ኬፕለር ብዙውን ጊዜ ፕላኔቶች እንዲስከቨር የሚያደርገው ትራንዚት በሚባል ሜትድ ነው። ይሄ ትራንዚት ሜትድ ማለት ለምሳሌ በቀላል እንግሊዝኛ ኤክሊፕስ የምንለው ማለት ነው። ለምሳሌ ፀሐይ ትኖራለች ወይም ደግሞ የሆነ ኮከብ ይኖራል ከዛ አንድ ፕላኔት በሱ በፊት ለፊቱ በሚያልፍበት ሰዓት ለምሳሌ ግራፍ ብንሰራ ግራፍ ብንሰራ ከፀሐዩ ወይም ደግሞ ከኮከቡ የሚወጣው ብርሃን አለ ኢንቴንሲቲ ብንለው እሱ በኮከቡ በፊቱ በሚያልፍበት ጊዜ ከዛ ከሚገባበት ተነስቶ እስከሚወጣበት ድረስ ያለው ዲፕ ይሆናል ማለት ነው አይደለ? ኢንቴንሲቲው ኮንስታንት ነበረ። ለምሳሌ በግልጽ በምታይበት ጊዜና አንድ ነገር በሚሸፍን ሰዓት እንደማለት ነው። ስለዚህ የማይቀየር ወይም ለውጥ የማይኖረው ኢንቴንሲቲ ይኖርና ብርሃን ማለት ነው። ከዛ ግን ፕላኔቱ በፊት ለፊቱ በሚያልፍበት ጊዜ ይሸፈናል። ይሸፈናል ማለት ከዛ የሚመጣው ብርሃን እየቀነሰ ይመጣና እንደውም መካከል ላይ ሲሆን ይጠፋል፣ አይደለም? ከዛ ከተወሰነ ጊዜ በኋላ ደግሞ ተመልሶ ይወጣል ማለት ነው። ስለዚህ በመካከል የምትፈጠር ዲፕ ትኖራለች። ምንድን በአማርኛ ለመግለጽ እንደ ጥላ ብንለው ይሻላል መሰለኝ እና ያችን በመመልከት ገብቶ ማለት ፕላኔቱ በኮከቡ በፊት ገብቶ እስከሚወጣ ድረስ ብርሃኑን ይሸፍነዋል ማለት ነው። ስለዚህ እነሱ ብቻ ያችን ከበር የተደረገችውን ወይም የተሸፈነችውን ብቻ በመመልከት የገባበትንና የወጣበትን ሰዓት መመልከት፣ የዚህን ፕላኔት ጸባይ ማጥናት ይቻላል ማለት ነው። ተመራማሪው አቶ ጌታቸው መኮንን በቅርቡ የዶክትሬት ዲግሪያቸውን ለማግኘት የሚያስችላቸውን ጥናት የሚያካሂዱት ርዕደ ኳክብት ላይ ነው። መሬት ሲንቀጠቀጥና ውስጡ ሲናጥ ርዕደ መሬት እንደሚባለው ሁሉ ኳክብትም ውስጣቸው ይረዳል ብሏል። ተመራማሪው አቶ ጌታቸው መኮንን በአሁኑ ወቅት የሚያካሂዱት ጥናት የኳክብቱን ውስጣዊ ትርታ በማድመጥ ውስጣቸው ከምን እንደተሰራ መተንተን ነው። ወጣቱ ኢትዮጵያዊ ሳይንቲስት አዲሷ ፕላኔትን ስላገኘው ኬፕለር ቴሌስኮፕ ምንነት ያብራራሉ። እንግዲህ ኬፕለር የመጀመሪያ ዓላማው ለመግለጽ ያመችለን፣ ለአድማጮች ኬፕለር ብዙውን ጊዜ የሚጠቀመው እንግዲህ ቅድምን የምጠቀመው ግራቪቴሽናል ማይክሮሌንሲንግ ነው ብያለሁ። የምንመለከተው ከመሬት ሆነን፣ ኬፕለር ደግሞ ከመሬት ከባቢ አየር ውጪ የሚገኝ ቴሌስኮፕ ነው ስለዚህ እንደኛ የከባቢ አየር ተጽዕኖ የለበትም ማለት ነው። አንዳንድ ጊዜ ከመሬቱ የምትመለከታቸው ነገሮች የከባቢ አየር ተጽዕኖ ይኖራቸዋል። ለምሳሌ ንፋስ ይኖራል፣ ትርቡላንስ ይኖራል። እነዚህ እነዚህ ነገሮች ወይም ደግሞ ደመና ይኖራል። እነዚህ እነዚህ ነገሮች እንደ ለምልከታ እንቅፋት ይሆናሉ ማለት ነው። ስለዚህ ያንን ተጽዕኖ ለማስቀረት ወይም ደግሞ የከባቢ አየርን ተጽዕኖ ለማጥፋት ስለተፈለገ ኬፕለር የሚባል ቴሌስኮፕ ስፔስ ቴሌስኮፕ ወደ ስፔስ ተልከዋል ማለት ነው። አዲሷ ፕላኔት የስድስት ቢሊዮን ዓመት ዕድሜ ያስቆጠረች እንደሆነና በውስጧም ውሃ ሊገኝበት እንደሚችል ተገልጧል። ኬፕለር 452 ቢ ምድር ከምትገኝበት ፀሐያዊ ጭፍሮች ወይም ጋላክሲ ውጭ ብትገኝም ለህይወት ተስማሚ እንደሆነች ሳይንቲስቱ ይፋ አድርጓል። ፕላኔቶች ዲስከቨር በሚደረጉበት ጊዜ ወይም በሚገኙበት ጊዜ ሀቢቴብል ዞን ናቸው ወይ? ወይንም ደግሞ ለምሳሌ እንግዲህ ዋና የኛ ዓላማ ምንድን ነው? እንግዲህ ሁሉም አስትሮኖመሮች የሚያደርጉት ነገር ምንድን ነው? በተለይ ፕላኔትን መሬትን የሚመስሉ አካላትን የሚፈልጉ ተመራማሪዎች የሚያደርጉት ነገር ምንድን ነው? እኛ ያለንበትን ሶላር ሲስተም የሚመስል በሌላ ቦታም አለ የሚል አንድ ምታ ነው ያለው። ማለት አሁን ለምሳሌ በእኛ መሬት ያለችበትን ሶላር ሲስተም ብንመለከት ፀሐይን መሀከል አድርጎ ስምንት ፕላኔቶች በዙሪያዋ የሚዞሩ ናቸው። እንግዲህ በሌላ ሶላር ሲስተምም ተመሳሳይ የሆኑ ነገሮች ይኖራሉ ነው። ስለዚህ አሁን እንግዲህ ኬፕለር አራት ሀምሳ ሁለት የምትባለው ፕላኔት ተመሳሳይ የሆነ ፀባይ አላት። መካከሏ ላይ ፀሐይን የሚመስል ሌላ ኮከብ አለ እና ከሱ የሚኖራት ርቀት ሰው ሊኖርባት እንዲችል ያደርጋታል። ያንን ነው ሀቢቴብል ዞን የምንለው። ያ ማለት ምንድነው ማለት ነው፣ ለሰው ልጅ መኖሪያ ምቹ ነው፣ አየር ይኖራል እንግዲህ ዋናው ነገር የሰው ልጅ ህይወት ቤዝ ያደረገው ወይም ደግሞ የተመሰረተው በውሃ ላይ ስለሆነ ዋናው ነገር ውሃ መኖሩ ነው። ስለዚህ ከአሁን ለምሳሌ እኛ የምንኖርበት መሬትን ብትመለከት ከፀሐይ እስከ መሬት ከመሬት ጀምሮ እስከ ጁፒተር ያለውን አካባቢ ሀቢቴብል ዞን ይባላል። ህይወትም ይኖርበታል ተብሎ ይታሰባል። ስለዚህ ኬፕለር 452 ቢም እንደዚሁ ህይወት ሊኖርበት ይችላል ተብሎ የሚታሰበው ውሃና የመሳሰሉት ነገሮች ለህይወት አስፈላጊ የሆኑ ነገሮች ስለሚኖሩ ነው። በዛ ምክንያት ነው። በነገራችን ላይ ጠበብቱ አዲሱን ፕላኔት አገኘን፣ ምናልባትም ለህይወት ተስማሚ ሳትሆን አትቀርም ቢሉም የአሁን ዘመን ሰው ግን አሁን ባለው ስነ ቴክኒክ ታግዞ ኬፕለር 452 ቢ ፕላኔት ላይ መድረስ አይችልም። ወደፊት ግን አሉ ተመራማሪው አቶ ጌታቸው መኮንን ወደፊት ግን የሰው ልጅ እጅግ በርቀት ላይ ወደሚገኙ ፕላኔቶች መጓዙ አይቀርም የሚል ተስፋ አለኝ። የሰው ልጅ በቢሊዮኖች የሚቆጠሩ ዶላሮችን እየከሰከሰ ከዋክብቱንና ጠፈርን በማጥናት ላይ የሚገኘውም ያንን ተስፋ ሰንቆ እንደሆነ ተናግሯል ሳይንቲስቱ። አድማጮች ምድር ከምትገኝበት ፀሐያዊ ጭፍሮች ወይም ጋላክሲ ውጪ ሰሞኑን ሳይንቲስቶች ስላገኟትና ኬፕለር 452ቢ ስለተባለችው ከምድር ጋር የምትመሳሰለው ፕላኔት ያወሳው የሳይንስና ህብረተሰብ ጥንቅር በዚህ ይደመደማል ማንተጋፍቶ ስለሺ ነኝ መልካም ጊዜ ጤና ይስጥልኝ